አቶ አለሄኝ ጢባን ዛሬ በአፍሪካ የኢኮኖሚ እድገት አድቮኬሲ አዘጋጅነት አዲስ አበባ በሚገኘው በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ኢሲኤ አዳራሽ ቤኔፊት ኮርፖሬሽን ፎር አፍሪካ የሚል ስያሜ ያለው ኢኒሽቲቭ ባዘጋጀው ፎረም ላይ አግኝቼ አነጋግሬያቸዋለው። አቶ አለሄኝ በፎረሙ ላይ የታደሙት የእድጋ ጨፌ ቡና ገበሬዎች ህብረት ስራ ማህበርን ወክለው ነው። አሜሪካ በሚገኙ ዲያስፖራዎች ቡና ምርት ላይ አርሶአደሮችን ተጠቀም የሚያደርግ እቅድ ከዚ በፊት ተዘጋጅ ቆይተዋል። ስለዚህ ይህንን ተግባራዊ ለማድረግ ነው ዛሬ ተጠራ ነው። እኛም በቡና ምርት ላይ የተሰማራ ነው እና ገደው ኛ አካባቢ ባሉት አርባ ስድስት ሺህ በላይ አርሶ አደሮች የኛ አባል ሆነ ነው የምሰሩት። አርሶ አደሮቹ ፌር የሆነ ፕራይስ እንዲያገኙ ድጋፍ ስናደርግ ቆይተናል። እኛም እንደ ዩኒየን የተሻለ ዋጋ በመፈለግ በዚያ አጋጣሚ ደግሞ ማንኛውም አማራጮች፣ እድሎች የሚገኙት እድሎች አርሶ አደሮችን ተጠቃሚ የሚያደርጉትን መጠቀም ይኖርብናል እና ዛሬ የተጠራንበት ዲያስፖራ ኢኒሽቲቭ ቡናውን በበልክ ገዝቶ አሜሪካ ገባዎች በማሰራጨት ከትርፍ ድርሻ ደግሞ እኩሌታውን ለአርሶ አደሮች ለመመለስ አቅዶ እየሰራ ነው ያለው እና አዋጭነቱን በማየት ወደ ስራ ለመግባት ለመዘጋጀት ነው ዛሬ መጣ። ነው ከፍተኛ የቡና አምራችና ላኪ ሀገራት መካከል የምትመደብ ኢትዮጵያ ከዘርፉ የሚገኝ ገቢና የአገሬው ዜጋ ተጠቃሚነት ሁሌም በአነስተኛነቱ ይተቻል። ለዚህም የተለያዩ መፍትሄዎች ሲፈለግ የቆየ ቢሆንም የቡናን አመራረትና የዓለም ገበያ አቅርቦት ሂደቱ ላይ ግን ምንም አይነት እምርታ አለመምጣቱም ይነሳል። ለዚህ መፍትሄ አለኝ ያለው በከፊል የትርፍና በከፊል የማህበረሰብ አቀፍ ግብረሰናይ ድርጅት መሆኑን የሚገልጸው ምስረታውን አሜሪካን ሀገር ሜሪላንድ ግዛት ያደረገው በኔፊት ኮርፖሬሽን ፎር አፍሪካ የተሰኘው ድርጅት ዛሬ በአዲስ አበባ ባካሂደው የ2021 ፎረሙ ስራውን በኢትዮጵያ የሚያስጀምረውን ውይይት ማካሄዱን አሳውቋል። አቶ ጥበቡ አሰፋ የኢኒሽቲቭ መስራችና ዋና ስራ አስፈጻሚ ናቸው። ላለፉት 15 ዓመት በዓለም አቀፍ ገበያ ላይ አዲስ ገበያ ለማስተዋወቅ እኔ ባለቤቴና አሜሪካን ጓደኞቼ ብዙ ውጣና ውረድ ውስጥ ገብተን አሁን ይህ ዛሬ ቤኔፊት ኮኦፕሬሽን ፎር አፍሪካ ኢኒሺዬቲቭ የሚል ማለት የጥቅም ካምፓኒ ከግል ብቻ ሳይሆን ማህበራዊነትን ያቀፈ ትርፍ ብቻ ሳይሆን በኢኮኖሚ በኢንቫይረመንት በሶሻል ላይ የሚንቀሳቀስ ግማሽ አካሉ ቢዝነስ የሆነ ግማሽ አካሉ በጎ አድራጎት የሆነ ገንዘብ ሰርቶ ለውጥ ሊያመጣ የተነሳ አላማው ለውጥ ማምጣት ነው። በተለይ አፍሪካ እየተቃጠልን ነው፣ እየተቸገርን ነው። ኢትዮጵያ ብዙ ችግር አለ። ድሀ ስለሆነ አይደለም። በዓለም ገበያ ላይ ያለን ተሳትፎ በጣም መልካማ ስለሆነ ነው። ቡና የሚያመርቱ ሀገሮች ቢባል ኢትዮጵያ አንዷ ናት። በቡና ቢዝነስ ላይ የሚጠቀሙ ሀገሮች አሜሪካ፣ ጣሊያን፣ ጀርመን፣ ስዊዘርላንድ። ለምን ከኛ ወስደው አሽሞን ምነው መልሰው ለኛ ስለሚጀቱ ነው። ቡና ምሳሌ ነው እንጂ ሁሉ ነገር እንደዛ ነው። ድክመታችን በዓለም ገበ ያለን ተሳትፎ ደካማ ስለሆነ ነው። እኛ ጅንስ እንደለበስ ነው፣ ነጠላ አልሸጥንላቸውም። በፎረሙ ላይ ተገኝተው ንግግር ያደረጉት የንግድና ኢንዱስትሪ ሚኒስትር ዴታ አምባሳደር ምስጋኑ አረጋ ዩ አዲስ አበባ ዊስ ቱ ሁላችሁም፣ ወደ አዲስ አበባ እንኳን ደህና መጣችሁ እላለሁ። ፎረሙን ላዘጋጀው ቤኔፊት ኮርፖሬሽን ፎር አፍሪካም ምስጋና ያቀርባለሁ። የቡና መገኛ በሆነች ኢትዮጵያ ቡና ያለው ትርጉም ማህበራዊና ኢኮኖሚያዊ ነው። በተለይም በኢኮኖሚው ያለው ድርሻ ምን ያህል የላቀ እንደሆነ ግልጽ ነው። ቡና አሁንም ዋነኛ የውጭ ገበያ ባለ ድርሻ ነው። በኢትዮጵያ ከ25 ሚሊዮን በላይ ዜጎች በቀጥታ ይሁን በተዘዋዋሪ ከዘርፉ ይጠቀማሉ። ባለቀው የኢትዮጵያውያን ዓመት እንኳን ከ243 3000 በላይ ሜትሪክ ቶን ቡና ወደ ውጭ ገበያ በመላክ 900 ሚሊዮን የአሜሪካን ዶላር አግኝታለች። ይሄ ደግሞ ከአጠቃላይ የውጭ ገበያው አንድ አራተኛውን የሚሸፍን ነው። የአገር በቀል የኢኮኖሚ ሪፎርማችን ቴክኖሎጂ እና ኢንዱስትሪ በመጠቀም መሰል ምርቶች ላይ ግብአት መጨመር ነው ዋነኛ ትኩረቱ። ኢኮኖሚክ ዲቨሎፕመንት የፌዴራል ህብረት ስራ ኤጀንሲ ዋና ዳይሬክተር አቶ ኡስማን ሱሩር በበኩላቸው የቡና አምራች አርሶ አደሮችን ተጠቃሚነት ለማረጋገጥ በተለይ የተጠቃሚነት አካታችነት ያለው ልማትን የሚያመጣ ይህ አካታች የሆነ ልማት ደግሞ ዘላቂ ልማትን የሚያረጋግጥ ያ ዘላቂ ልማት ድህነትን የሚያስወግድ በቡና አምራች ህብረተሰብ ዘንድ ድምር ውጤቱ ፌር የሆነ የሀብት ክፍፍልን የሚያረጋግጥ ይህ ሲደመር ስቴብል የሆነ ሀገር ፒስፉል የሆነ ሀገርን ለመገንባት ወሳኝ የሆነ ድርሻ ይኖራል ብለን እናስባል። በፎረሙ ላይ የአፍሪካ ዲያስፖራ አባላትን የወከሉ ተወካዮችን ጨምሮ የቡና አምራችና ላኪ ማህበራት ተወካዮችና ባለስልጣናት ታደሙበታል። ኢኒሺየቲቭ ከባለ ድርሻ አካላት ጋርም የመግባቢያ ሰነድ ተፈራርመዋል። ለዶችቬሌ ለተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ።